ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። ጤና ስጥልን፣ እንደምናምሽታችኋል አድማጮቻችን። የዛሬው አርብ መስከረም 16 ቀን 2007 ዓ ም ስርጭታችንን ይዤ ማስተናግዳችሁ አዳኒ ፍሳዬ ነኝ። የኢትዮጵያ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በተባበሩት መንግስታት ድርጅት ስላደረጉት ንግግርና ከፕሬዝደንት ኦባማ ጋር ተገናኝተው ስለመነጋገራቸው የሚገልጽ ዘገባ አለን። ከኢትዮጵያ ስለወጡት ጋዜጠኞች ከመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ሚኒስትር ድኤታ ጋር የተደረጉ ቃለመጠይቆች አሉን። አፍሪቃ በጋዜጦችም ይቀርባል። አሁን በመጀመሪያ የዓለም ዜና ይቀድማል። ቆንጅታይ ታሰማናለች። ጤና ስጥልኝ፣ እንደምናመሻችሁ። የአሜሪካ ተዋጊ ጀቶች ካለ ሰው በራሪ ድሮኖችና ሌሎችም አውሮፕላኖች ዛሬ አርብም ሶሪያና ኢራቅ ውስጥ ራሱን የእስልምና መንግስት ብሎ የሚጠራውን ቡድን ኢላማዎች ሲደበድቡ ውለዋል። የዩናይትድ ስቴትስ ማዕከላዊ እዝ በሰጠው መግለጫ በሶሪያዋ ዴር ኤል ዙር ክፍለ ሀገር አቅራቢያ የተካሄደው የአየር ጥቃት የዚህም ቡድን አራት ታንኮች ማውደሙንና አንድ ሌላ ታንክ ላይ ደግሞ ጉዳት ማድረሱን አስታውቋል። የሶሪያን ጦርነት የሚከታተለው ድርጅት ዛሬ አርብ ባወጣው መግለጫ ሌሊቱን ዴር ዙር ላይ የተካሄደው ጥቃት ኢላማ የነዳጅ ጣቢያዎች ነበሩ ብለዋል። የእስልምና መንግስት ማዕከላዊ እዝም መመታቱን የሶሪያ ሁኔታ ተከታታዩ ቡድን አስረድቷል። ኢራቅ ውስጥ ደግሞ የዩናይትድ ስቴትስ ማዕከላዊ እዝ ሴንት ኮም እንደገለጠው ሰባት የአየር ጥቃቶች ተካሂደው መሬት ውስጥ የሚቀበር ፈንጂ የሚቋቋሙ ተሽከርካሪዎችን ማለትም የዚሁኑ ቡድን ጨምሮ በርካታ ብረት ለበስ መኪናዎቹን ኢላማ አድርገው አጥቅተዋል። ከባግዳድ በስተ ምዕራብ ኪርኩክ የሚገኙ በርካታ ተሽከርካሪዎችና የቡድኑ ይዞታዎችም ተደብድበዋል። ብሪታንያም ምክር ቤቷ እንደሚጠበቀው በዛሬው ዕለት ይሁንታ ከሰጠ የአየር ጥቃት ዘመቻዎቹን በቅርቡ ሳትቀላቀል አትቀርም ተብሏል። የዩናይትድ ስቴትስ የአውሮፓ ህብረትና የኢራን ከፍተኛ ዲፕሎማቶች የዝችኑ ሀገር የኒክሌየር መርሃ ግብር አስመልክቶ ስምምነት ላይ ለመድረስ የታለመውን ንግግራቸውን ዛሬ አርብ ለሁለተኛ ቀን ቀጥለዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጃን ኬሪ የኢራኑ የውጭ ጉዳይ ሚኒስትር ዣቫድ ዛሪፍና የአውሮፓ ህብረት የውጭ ፖሊሲ ኃላፊ ካትሪን አሽተን ዛሬ አርብ የተባበሩት መንግስታት ጠቅላላ ጉባኤ በሚካሄድበት በኒውዮርክ ስብሰባ አድርገዋል። ንግግሩ ምን ውጤት አምጥቶ እንደሆነ ለጊዜው በግልጽ የታወቀ ነገር የለም። አንድ የዩናይትድ ስቴትስ ከፍተኛ ባለስልጣን ለቪኦኤ በሰጡት ቃል፣ በዚህ ስብሰባ ሳምንቱን የተከናወኑት ስራዎች ይገመገማሉ፣ ስለ ቀጣይ እርምጃዎችም ውይይት ይደረጋል ነው ያሉት። በኢንዱስትሪ በበለጸጉት ሀገሮች ጥገኝነት የሚጠይቁ ሰዎች ቁጥር በአንድ አራተኛ ወይም በሩብ ከፍ ብለዋል ሲል የተባበሩት መንግስታት የስደተኞች ቢሮ አስታወቀ። ለአሃዙ ማደግ ዋናው ምክንያት የኢራቁና የሶሪያው ጦርነቶች መሆናቸውን ነው የገለጠው። ዩኤንኤችሲአር ባወጣው ሪፖርት በዘንድሮ የአውሮፓውያን 2014 ዓ ም 330700 ሰዎች የስደተኝነት መታወቂያ ጠይቀዋል ብሏል። ያም አምና ከነበረው አሀዝ በ24 ከመቶ ይበልጣል። አካሄዱ በዚህ ከቀጠለ የአመቱ በኢንዱስትሪ በበለጸጉት ሀገሮች ጥገኝነት ጠያቂዎች ቁጥር ሰባት መቶ ሺህ እንደሚደርስ ይህም በሀያ ዓመታት ውስጥ ከታየ ሁሉ ግዙፉ እንደሚሆን ነው ሪፖርቱ ያተተው። እንደ ኤሮፓውያን አቆጣጠር ከ ሺ ዘጠኝ መቶ ዘጠናው የባልካን ጦርነት ወዲህ ከፍተኛው አሃዝ እንደሚሆን ዩኤንኤችሲአር አክሎ አስታውቋል። ኮሚሽነሩ አንቶኒዮ ጉተሬስ ሲናገሩ ዓለም አቀፉ ማህበረሰብ ለግጭቶች መፍትሄ ካልተደረገ በቀጣዮቹ ወራትና ዓመታት ብዛት ያለው ስደተኛ መጠለያና እንክብካቤ የሚፈልግ መሆኑ የመሆኑን ሐቅ ለህዝቦቻቸው ማሳወቅ ይገባቸዋል ብለዋል። በመጨረሻም አፍጋኒስታን ውስጥ የታሊባን ሸማቂዎች ከዋና ከተማዋ ከካቡል አቅራቢያ የምትገኝ ክፍለ ሀገር ወርረው በርካታ ሰዎችን ገለዋል ሲሉ የሀገሪቱ ባለስልጣናት አስታውቀዋል። ከካቡል 200 ኪሎ ሜትር ርቀት ላይ በምትገኘው ጋዛኒ ክፍለ ሀገር ባላለፈው ሳምንት ከተገደሉት ውስጥ ቢያንስ አስራ ሁለቱን ሸማቂዎቹ የገደሏቸው አንገታቸውን ቀልተው መሆኑን ባለስልጣናቱ አስታውቀዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ቆንጅትን ለዜናው እናመሰግናለን። አሁን ወደ ቀዳሚው ዝግጅታችን እናመራለን። የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ትላንት በተባበሩት መንግሥታት ድርጅት ጠቅላላ ጉባኤ ላይ ንግግር አድርገዋል። ከዚያ በፊት ደግሞ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ከዩናይትድ ስቴትሱ ፕሬዚደንት ባራክ ኦባማ ጋር ተገናኝቶ ተነጋግረዋል። ሚስተር ኦባማ ኢትዮጵያን በአፍሪካ አንጸባራቂ ከሆኑ ሀገሮች አንዷ ናት፣ ፈጣን የምጣኔ ሀብት እድገትም አስመዝግባለች ሲሉ አሞግሰዋታል። ኢትዮጵያ በቅርቡ ምግብና የኤሌክትሪክ ኃይል ወደ ውጭ ሀገር ለመላክ ትችላለች ብለዋል። ዩናይትድ ስቴትስ የቀየሰችው የፓወር አፍሪካ መርሃ ግብርም ለውጥ እያመጣ እንደሆነ ገልጸዋል። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ፕሬዝዳንቱን ሀገራቸው ለምታደርገው ግሩም ድጋፍ ምስጋና አቅርበዋል። በኒው ዮርክ ጉባኤውን የሚከታተለው ዘጋቢያችን ሰለሞን አባተ ዝርዝር ይዟል። ጠቅላይ ሚኒስትሩ ባደረጉት የመንግስታቱ ድርጅት ጠቅላላ ጉባኤ ንግግራቸው ከሁለት ሺ አስራ አምስት አመተ ምህረት በኋላ ለሚመጣው ጊዜ የሚኖረው የልማት አጀንዳ የዓለምን አበይት ፈተናዎች ለመጋፈጥ በጋራ ነገር ግን የየራሳቸው ገጽታ ያላቸውን ኃላፊነቶች መሰረት ያደረገ መተጋገዝን ለማጠናከር እንደሚረዳ ያላቸውን እምነት ገልጸዋል። ዓለም ዛሬ ያሉብንን እጅግ ከባድ ፍላጎቶች ለማሟላት የሚያስችል አቅምና ሀብት እንዳለው ግልጽ ነው ብለዋል ጠቅላይ ሚኒስትሩ ድህነትን ለማጥፋት ዘላቂ ልማትን ለሁሉም ለማረጋገጥ፣ ጠቅላይ ሚኒስትሩ በንግግራቸው ላይ ሀገራቸው በሚሌኒየሙ የልማት ግቦች ስኬቶች ማስመዝገቧን ገልጸው ከመካከላቸውም የእናቶች ሞት መጠን በከፍተኛ ሁኔታ መቀነሱን ተናግረዋል። አፍሪካ ኢዝ ናው ዘ ራይዚንግ ኮንቲነንት ኦፈሪንግ ትሬመንደስ ኦፖርቹኒቲስ ፎር ትሬድ ን ኢንቨስትመንት ዛሬ አፍሪቃ በማደግ ላይ ያለች ለንግድና ለመዋለ ነዋይ ምደባ ግዙፍ እድል የምትሰጥ አህጉር ናት። የኔቱን አገር ኢትዮጵያን ጨምሮ የሚሊኒየሙን ግቦች በመምታት ረገድም የማይናቁ እድገቶችን አስመዝግባለች። ሌላው የአፍሪካ ትልቁ ፈተና የአየር ንብረት ለውጥ ጉዳይ መሆኑን የጠቆሙት ጠቅላይ ሚኒስትር ኃይለማርያም አፍሪካ ለብክለቱ አንዳችም ግብዓት አታዋጣ መዘዞቹን ግን እየተቀበለች መሆኗን ገልጸዋል። የአየር ንብረት ለውጥ የተቀናቸውን ችግሮች ለመቅረፍ እና ለውጡንም ለመግታት በሚደረገው ጥረት ውስጥ መሸነፍ ጨርሶ አማራጭ አይደለም ብለዋል። ጠቅላይ ሚኒስትሩ ከትናንት በስቲያ በዚሁ ጠቅላላ ጉባኤ መክፈቻ ላይ ሙሉን ቀን የተያዘውና ውይይት የተደረገበት ይኸው የአየር ንብረት ለውጥ ጉዳይም ሙቀት አማቂ ጋዞችን ወደ አየሩ የመልቀቁን መጠን ለመቀነስ እገዛ ያደርጋል ብለው እንደሚያምኑ ተናግረዋል። ጠቅላይ ሚኒስትሩ የሚቀጥለውን አንጨብ አርገንን ስማ ከተናገሩት መካከል ኒድለስ ቱ ሳይ ዳት ዊ ኢን አፍሪካ አር ኦልሬዲ ፌሲንግ ዘ ብራንት ኦፍ ክላይሜት ቼንጅ፣ እኛ በአፍሪቃ ያለነው የአካባቢው አየር ለውጥ የደቀነብን ችግር ሰለባ እየሆንን ችግሩ ለልማት ያለንን ጉጉት እያደናቀፈ የሚሌኒየሙንም የልማት ግብ ለመምታት እየተፈታተነ ነው። ጉዳቱን መቀነስና ከለውጡ ጋር መለማመድ ለእኛ የቅድሚያ ጉዳያችን ነው ብለዋል። አፍሪካን አስመልክተው ሲናገሩ የታዳሽ ኃይልን መስፋፋት አስፈላጊነቱን እንደዚሁ አንስተዋል። ጠቅላይ ሚኒስትሩ በዚሁ ንግግራቸው ውስጥ ካነሷቸው ጉዳዮች መካከል የዓለም ሰላምና የሽብር ጉዳይ የሚገኝበት ሲሆን በዓለም ዙሪያ ባለፉት አስር ዓመታት ውስጥ የታዩ የአመፅና የግጭቶች ሁኔታዎች ለልማት የሚደረጉትን ጥረቶች ሁሉ እንዲድ በሰበሱ ያደረጓቸው መሆኑን አመልክተዋል። ዛሬ የግጭቶቹ ስፍራ አፍሪካ ብቻ አይደለችም ብለዋል። ጠቅላይ ሚኒስትሩ ካሉት ውስጥ ተከታዩፕሬዚደንት What is becoming obvious lately is how much the global security situation በአፍሪካ ብቻ የተወሰነ በቅርቡ ግልጽ እየሆነ የመጣው የዓለም አቀፍ ጸጥታ ሁኔታ ለሁሉም አሳሳቢ እንደሆነ ነው። ከቀዝቃዛው የዓለም ጦርነት ወዲህ የዓለም ጸጥታ ሁኔታ እንዲህ በቋፍ ሆኖ አያውቅም። በመሆኑም ዓለም አቀፉ ትብብር የዓለምንታ አቋም እንዲጠናከር ያስፈልጋል ሲሉ አሳስበዋል። ጠቅላይ ሚኒስትሩ በሀገራቸውና በአካባቢው ያሉ የምጣኔ ሀብት የግጭትና የሰላም ጉዳዮችንም አነሳስተዋል። President Obama, President Obama, There's a range of uh, issues from health, the economy, uh, agriculture, but also some hotspot uh, areas like uh, South Sudan. ኢትዮጵያ ከጤና ጥበቃ አንስተው እስከ እርሻና ኢኮኖሚ በሚሄዱ ዘርፎች እንዲሁም ደቡብ ሱዳንን በመሳሰሉ ትኩስ ችግር ባለባቸው ቦታዎች ሁለቱንም ወገኖች ለማቀራረብ ከባድ ጥረት ስታካሄድ ቆይታለች። ሆኖም ፈተና እንዳለ የዓለም አቀፍ አባል አካል በመሆኗ ትገነዘባለች። ስለሆነም የኢትዮጵያን ጠቅላይ ሚኒስትር ለላቀው ጥረታቸው ላመሰግናቸው እወዳለሁ ጥሩ ውይይት ለማካሄድ ብቻ ሳይሆን በጣም ውጤታማ የሆነ ግንኙነት እንዲኖረንም በጉጉት እንጠብቃለን። ጠቅላይ ሚኒስትር ኃይለ ማርያም ደሳለኝም ጊዜ ሰጥተው ስላገኟቸው አመስግነው የሚከተለውም ብለዋል። በጣም አመሰግናለሁ ክቡር ፕሬዚዳንት። ከሁሉ አስቀድሜ በተጣበበው ጊዜው ተቀበለው ሊያነጋግሩን በመፍቀዶ በጣም አመሰግናለሁ። በዩናይትድ ስቴትስና በኢትዮጵያ መካከል ላለው ግንኙነት ትልቅ ዋጋ እንሰጣለን። እርሶ እንደጠቀሱት ሀገሬ የሀገሪቱን ኢኮኖሚም ሙሉ በሙሉ እየቀየረች ነው። ዩናይትድ ስቴትስ ወደፊት ለመግፋት በምናደርገው ጥረት የምታደርገው እርዳታም ወደር የለውም። ዋናው ነገር ራሳችንን ለማሳደግ የሚያስችለውን የሰው ኃይል የማግኘቱ ጉዳይ ነው። ዩናይትድ ስቴትስ ታዲያ በጤና ፕሮግራሞች በምታደርገው እርዳታ በምርታማነት ሊሰራ የሚችል ጤንነቱ የተጠበቀ ኃይል እንዲኖረን ረድታለች። የኢኮኖሚ እድገታችን ዋና ምንጭ በሆነው እርሻም በዛ ረገድ ማለት ነው። አርሶ አደሮቻችንን ከሚያሰቃየው የወባ በሽታ መትረፋቸው እጅግ ረድቷል። በተለይም ፓወር አፍሪካ ለተባለው እርሶ ያፈለቁት ፕሮግራም ትልቅ ቦታ እንሰጣለን። እርስዎና የዩናይትድ ስቴትስ መሪዎች ያፈለቁትን የምግብ ዋስትናና የተመጣጠነ ምግብ የማግኘት ጥረትም ዋናው ጠቃሚ ፕሮግራም ነው። በአሁኑ ወቅት በእርሻ ምርት የተሰማሩ በርካታ አሜሪካውያን መዋለ ንዋይ አፍሳሾች አሉ። ለማንኛውም እድገት በሚያስፈልገው ሰላምና ጸጥታ ያለን ትብብርም በጣም ረድቶናል። ጠቅላይ ሚኒስትሩ ከፕሬዚደንት ኦባማ ጋር ካደረጉት ቆይታ ሌላም የሁለት ወገን ወይም ባይላተራል የሚባሉ ግንኙነቶችን ከተለያዩ ሀገሮች አቻዎቻቸው እና መሪዎች ጋር ሲያደርጉ ነበር። ለጊዜው ዝርዝር የለኝም እንጂ ጠቅላይ ሚኒስትሩ እዚሁ ከግብፅ ፕሬዚደንት አብዱልፈታህ ኤል ሲሲ ጋር መነጋገራቸውን ሰምቻለሁ። የደህንነት የጥበቃ ጉዳይ በጣም ጥብቅ ስለነበረ በዛን ወቅት መድረስ አልቻልኩም ነበር። ለማንኛውም ግን ዝርዝሩን ይዤ ወደፊት እመለሳለሁ። ከተባበሩት መንግስታት ድርጅት ስድሳ ዘጠነኛ ጠቅላላ ጉባኤ ለአፍሪካ ድምፅ ሰሎሞን አባዘነኝ ኒውዮርክ። በአምስት መጽሔቶችና በአንድ ጋዜጣ ላይ የተጀመረውን ክስ ተከትሎ ከአገር የተሰደዱ ጋዜጠኞች ወደ ሀገራቸው እንዲመለሱ የኢትዮጵያ መንግስት ጥሪ አቅርቧል። የመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ሚኒስትር ዲኤታ አቶ እውነቱ ብላታ ደበላ ለቪኦኤ ሲናገሩ ክሱ ጋዜጠኞችን አይመለከትም ብለዋል። እስክንድር ፍሬው ከአዲስ አበባ ተከታዩን ዘገባ ልኳል። ቁጥራቸው ወደ 13 የሚጠጋ ጋዜጠኞች ከሀገር መውጣታቸው የተሰማው በአምስት መጽሄቶችና በአንድ ጋዜጣ ላይ ክስ መመስረቱን የፍትህ ሚኒስቴር ካስታወቀ በኋላ ነው። ፍትህ ሚኒስቴር ክስ የመሰረተው በፋክት፣ በሎሚ፣ በጃኖ፣ በአዲስ ጉዳይና እንቁ መጽሔቶች እንደዚሁም በአፍሮ ታይምስ ጋዜጣ ላይ መሆኑም ይታወቃል። በነዚህ ተቋማት የሰሩ የነበሩ ጋዜጠኞችም ናቸው ከሀገር መውጣታቸው የተገለጸው። ሰሞኑን በአንድ የመገናኛ ብዙሀን ባለሙያዎች ስልጠና መክፈቻ ላይ የተናገሩ ከፍተኛ የመንግስት ባለስልጣን ስለ እነዚሁ ጋዜጠኞች አንስተዋል። የመንግስት ኮሚኒኬሽን ጉዳዮች ሚኒስትር ዴታ አቶ እውነቱ ብላታ ደበላ ከሀገር ወጡ የተባሉት ጋዜጠኞች አልተከሰሱም ብለዋል። ከሀገር የወጡት በዚህ ክስ ምክንያት ከሆነም ሊመለሱ ይችላሉ ነው ያሉት። በዚህ በአምስቱ መጽሄቶችና በአንዱ ጋዜጣ አስመልክቶ ጋዜጠኞችን ከሀገር ውስጥ ሊያስወጣቸው የሚያስችል ምንም አይነት ምክንያት የለም። ምክንያቱም ጋዜጠኞች በምን መልኩ በዚህ ጉዳይ ላይ አልተከሰሱም። ፍትህ ሚኒስቴር ያቀረበው ክስ በተቋሞቹ ላይ እና በባለ ሀብቶቹ ላይ እንጂ በጋዜጠ በአሳታሚዎቹ ላይ እንጂ በጋዜጠኞቹ ላይ ስላልሆነ ከሀገር መውጣታቸው አግባብ አይደለም። ስለዚህ ተመልሰው ወደ ሀገራቸው ተመልሰው መደበኛ ስራቸውን መቀጠል ነው ያለባቸው። ከዚህ አንጻር መመለስ ይችላሉ የሚል አቋም አንጸባርቀዋል። እና መንግስት ዋስትና ይሰጣል ለዚህ ቢመለሱ። ድሮንም ዋስትና የነፈጋቸው የለም። ስለዚህ ያው የተከሰሱበት ምንም ምክንያት ስለሌለ እንደ ማንኛውም ዜጋ በወጥቶ የመመለስ ሲፈልጉ የመውጣት ሲፈልጉ የመመለስ መብት አላቸው ከዛ ባሻገር ከመጽሄቶቹና ከአንዱ ጋዜጣ ጋር በተያያዘ ግን ምንም አይነት ክስ ስለሌለባቸው በዚህ ጉዳይ ምንም ሊያሰጋቸው የሚገባ ወደ ውጭ ሊያሰድዳቸው የሚችል ምንም አይነት ምክንያት ስለሌለ የወጡት በዚህ ምክንያት ብቻ ከሆነ በዚህ ምክንያት ብለው አገራቸውን ጥሎ መውጣታቸው አግባብነት የለውም። ወደ ሀገራቸው ተመልሰው ስራቸው እንዲሰሩ ነው ጥሬዎችን የምናስተላልፈው። በሙያቸው መሰማራት ይችላሉ። ወደ ሀገራቸው ተመልሰው መቶ ፐርሰንት በሙያቸው ተመልሰው በሀገራቸው ስራቸው መስራት ይችላሉ። በአምስት መጽሔቶችና በአንድ ጋዜጣ ላይ የተመሰረተውን ክስ የጋዜጠኞቹንም ከሀገር መውጣት መነሻ ያደረጉ የሰብአዊ መብት ተቋማት የመንግስትን እርምጃ ተችተዋል። ከእነዚህ አንዱ የሆነው የሰብአዊ መብት ጉባኤ ሰመጉ መጽሔቶቹና ጋዜጣው መረጃዎችንና አመለካከቶችን በዜጎች ዘንድ እንዲሸራሸሩ የሚያደርጉ ናቸው ብለዋል። ጉዳዩ በተፋጠነ ህጋዊ ስነ ስርዓት እንዲጣራ የሚመለከተው የመንግስት አካልም አስፈላጊውን መፍትሄ እንዲሰጥበት ጥሪ አቅርበዋል። ሚኒስትር ዴታው አቶ እውነቱ ግን ጉዳዩ በፍርድ ቤት የተያዘ ነው፣ በመግለጫም አይለወጥም ሲሉ መልሰዋል። በዚህ ጉዳይ ላይ በፍርድ ቤት የተያዘ ጉዳይ ስለሆነ በማንኛውም አካል መግለጫ ሊለወጥ የሚችል ነገር የለም። ለወጥ የሚችለው ወይም ውሳኔ ሊያገኝ የሚችለው ጉዳዩን በያዘው ፍርድ ቤት በሚሰጥ የመጨረሻ ውሳኔ እሱን መቀበልና እሱን ማስፈጸም እንጂ በተለያዩ ወገኖች አካላቶች የሚሰጥ መግለጫ ውሳኔውን አያስቀለብሰውም። በፍርድ ቤት ተያዘ ጉዳይ ላይ መግለጫ መስጠት በራሱ አግባብነት የሌለው ጉዳይ ነው። ህጉንና የህጋዊ ስርዓቱን ማክበር የግድ ይላል። ስለዚህ እኛም አስፈጻሚ አካላቶችም ይሁን ሌላውም በሰብአዊ መብት ስም የተደራጀ አካልም ቢሆን ህጋዊውን ስርዓቱን አክብሮ የፍርድ ቤቱን ውሳኔ መጠበቅ ግድ ይለዋል እና ከፍርድ ቤት ቀድሞ የፍርድ ቤትን ትእዛዝ፣ የፍርድ ቤትን ውሳኔ ለማስቀልበስ የሚደረግ ጥረት ሕገ መንግስታዊ አይደለም። ህጋዊ ስላልሆነ ተቀባይነት የለውም። ከሀገር እንደወጡ ከተገለጸው ጋዜጠኞች መካከል ይህንኑ የመንግስት አስተያየት ተከትሎ ለመመለስ የወሰኑ ስለመኖራቸው ማረጋገጥ አልተቻለም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። አሁን ደግሞ አፍሪቃ በጋዜጦች ይቀርባል። አፍሪቃ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪቃ ከተጻፉት የተወሰኑትን ጨምቆ ያቀርባል። ኬንያ ውስጥ የተከፈተው ጥቃት አንደኛ ዓመት ሲታሰብ፣ ጆን ግሪንና ቢል ጌትስ በኢትዮጵያ ንጹሕ የመጠጥ ውሃ ለማቅረብ የሚያደርጉት ጥረት፣ የኢቦላ የሙከራ መድኃኒት በሽታው በተስፋፋባቸው ሀገሮች እንዲሞከር በአፋጣኝ እንደሚላክ ተገለጸ የሚሉ ርዕሶች ነው ዛሬ የምንመለከተው። ኬንያውያን ናይሮቢ በሚገኘው የታወቀ የገበያ ማዕከል የተፈጸመውን አስከፊ ጥቃት አንደኛ ዓመት እያሰቡ ነው። አጥቂዎቹ የሶማሊያ ጽንፈኛ ሙስሊሞች እንደሆኑ ከመነገሩ በስተቀር ስለ ጥቃቱ የተገለጸ ዝርዝር መረጃ የለም ይላል ኤንፒአር የተባለ መሰረቱ ዋሽንግተን ዲሲ የሆነው ሬዲዮ ጣቢያ። የሞቱትን ሰዎች በማሰብ ሀዘን ላይ ያሉት ኬንያውያን ለተፈጸመው ጥቃት የተሰጠው አዝጋሚና በሚገባ ያልታቀደ ምላሽ አስቆጥቷቸዋል። የፀጥታ ኃይሎች ከገበያው ማዕከል ዕቃዎችን እንደዘረፉ በመገለጹም የህዝቡን ቁጣ አባብሷል። ዕለቱ ባለፈው እሁድ ታስቦ በዋለበት ወቅት ጥቃቱ በተፈጸመበት ዌስትጌት ገበያ ማዕከል ሻማ በርቷል፣ አበቦችም ተቀምጠዋል። ቢያንስ 67 ሰዎች ያለቁበትን ጥቃት ለማሰብ በየመስሪያ ቤቱና በየመንደሩ ጸሎት እንደተደረገ የኤንፒአር ጋዜጣ ጠቅሶ በዛን ዕለት ስለተፈጸመው ጥቃት ኬንያውያን በማኅበረሰባዊ ሚዲያ ጥያቄዎች እያነሱ እንደሆነ ይገልጻል። በማኅበረሰባዊ ሚዲያ ከሚነሱት ነጥቦች መካከል ጥቃቱ እንዴት ሊፈጸም ቻለ? የገበያው ማዕከል እንዴት ለአራት ቀናት ያህል እያቻለ? በገበያው ማዕከል የነበሩት የጸጥታ ኃይሎች አሸባሪዎቹን ማሳደድ ሲኖርባቸው እንዴት ከሞላ ጎደል ሁሉንም ሱቆች የሚዘርፉበት ጊዜ አገኙ? የሚሉት እንደሚገኙባቸው የኤንፒአር ሬዲዮ ዘግቧል። ዘራፊዎቹ ንብረቶቹን ሲዘርፉ በገበያው ማዕከል በሚገኙት ካሜራዎች ተነስተዋል። ይሁንና እስካሁን ባለው ጊዜ ከስራ የተወገደ ከፍተኛ መኮንን የለም። ጥቃቱ በተፈጸመበት ወቅት የሀገሪቱ ፕሬዚደንት ልዩ ምርመራ እንደሚደረግ አስታውቀው የነበረ ቢሆንም እስካሁን ባለው ጊዜ የወጣ ዘገባ የለም ይላል የሬዲዮ ሪፖርት። ከሻይ ቅጠል ቀጥሎ በሀገሪቱ ከፍተኛ ገቢ የሚያስገኘው የቱሪዝም ማለትም የጉብኝት ኢንዱስትሪ እንደተጎዳና የመኪኖች ስርቆትና በቤቶች ላይ የሚፈጸመው ዝርፊያ እየጨመረ በመሄዱ በእንቅርት ላይ ጆሮ ደግፍ እንዲሉ አስተማማኝ ባልሆነው የሀገሪቱ ፀጥታ ላይ ተደምሮ ሁኔታዎችን እንዳባባሰ የብሉምበርግ የዜና አገልግሎት ቢዝነስ ዊክ ማስገንዘቡን የኤምፒአር ሬዲዮ ስርጭት ጠቁሟል። ታይም ኢንኮርፖሬሽን በበኩሉ ጆን ግሪን እና ቢል ጌትስ በኢትዮጵያ ንጹሕ የመጠጥ ውሃ ለማቅረብ እየተባበሩ ነው ይላል። ጆን ግሪን ዘ ፎልት ኢን አውር ሳርስ የተሰኘ በከፍተኛ ብዛት የተሸጠ መጽሐፍ የጻፉ ናቸው። ከፍተኛ ተቀባይነት ያገኘ ሲኒማም ተሰርቶበታል። ግሪን በበጎ አድራጎት ተግባሮችም ይሳተፋሉ። በአብዛኛው የማህበረሰባዊ ሚዲያ ተከታዮቻቸውን በመጠቀም ከካንሰር ወይም ነቀርሳ አንስቶ እስከ ሳንሱርና ወባ ድረስ ለሚሄድ የትግላቸው አላማ ገንዘብ ያሰባስባሉ። ቢል ጌትስ የአንድ መቶ ሺህ ዶላር እርዳታ ለመስጠት ቃል በመግባት ለንጹሕ ውሃው አላማ ተቀላቅሏል፣ ይላል ታይም ኢንኮርፖሬሽን። ግሪን ከቢል ጌትስ ጋር ሆነው ኢትዮጵያን ጎብኝተዋል። 80 ከመቶ የሚሆኑ የኢትዮጵያ ህዝብ የገጠር ነዋሪ ሲሆን በጤና ጥበቃ ማዕከሎች ንጹህ የመጠጥ ውሃ የመኖሩ ጉዳይ ወሳኝ ነው በማለት ስለ ሁኔታው በየሳምንቱ በዩቱብ በሚያቀርቡት ቪዲዮ አቀረቡት። ካለፈው ሰኞ አንስቶ ታዲያ የጆን ግሪን የመዋጮ ገጽ በየ30 ደቂቃ ከ1000 ዶላር በላይ መዋጮ ሲያስገኝ እንደቆየ ታይም ኢንኮርፖሬሽን ጠቁሟል። የጋርዲያን ጋዜጣ ድረገጽ ደግሞ ያልተፈተነው የኢቦላ ወረርሽኝ መድኃኒት በፍጥነት ወደ ምዕራብ አፍሪቃ ተልኮ እንዲፈተንና የሚሰራ ከሆነ ከቁጥጥር እየወጣ ያለውን የበሽታው መዛመትን ለመግታት እንዲያስችል እንደሚደረግ ዘግቧል። የኢቦላ ክትባት ገና በጅምሩ ሙከራ ላይ እንደሚገኝ፣ ብሪታንያ ላይ በሚደረገው ሙከራ ሙሉ ጤና ያላቸው እንግሊዛውያን በፍላጎታቸው በሙከራው ተግባር እየተሳተፉ እንደሆነ ጋዜጣው ጨምሮ ገልጿል። ኢቦላ በተዛመተባቸው ሀገሮችም መድኃኒቱ ለሙከራ እንዲቀርብ የሚያስችል ቦታን ስርዓትንና መሳለጥያን ለመመስረት የሚያስችል 3.2 ሚሊዮን ፓውንድ እንደተመደበ ኒውዮርክ ታይምስ ጋዜጣ ውስቷል። ድሮም በቋፍ ላይ የነበሩት የጊኒ የሴራሊዮንና የላይቤሪያ የጤና ጥበቃ ስርዓቶች ዓለም ከዚህ በፊት አይቶት በማያውቀው መልኩ በተስፋፋው ኢቦላ ወረርሽኝ ምክንያት በአብዛኛው ተደርምሰዋል። የብሪታንያ መንግስት በሽታው በተስፋፋባቸው ሀገሮች ድረስ ሄደው ለማገልገል ፍላጎት ላላቸው ሰዎች ባደረገው ጥሪ እስካሁን ባለው ጊዜ 164 ሰዎች ተመዝግበዋል። የለንደን የሃይጀንና የትሮፒካል መድኃኒት ዳይሬክተር ባቀረቡት ተመሳሳይ ጥሪም እስካሁን ባለው ጊዜ 35 ሰራተኞች ፈቃደኛ ሆኗል ይላል ጋርዲያን ጋዜጣ። የዓለም አቀፍ የልማት ክፍል በሲራሊዮን መዲና የጤና ጥበቃ ማዕከል ለመገንባት የሚያስፈልገውን ገንዘብ ይሰጣል። በሆስፒታሉ የሚኖሩት 12 አልጋዎች ለሰራተኞቹ አምሳ ደግሞ ለበሽተኞች እንደሚሆኑ ታውቃል። ሌሎች ሀገሮችም የጤና ጥበቃ ሰራተኞች እየላኩ ነው። ኪዩባ 160 የህክምና ሰራተኞችን ለመላክ ሀሳብ አቅርባለች። ጠበብት እንደሚሉት ኢቦላ ምዕራብ አፍሪቃ ውስጥ ከእንስሳት ተነስቶ ለተወሰነ ጊዜ ተዛምተው የሚጠፋ ቫይረስ ከመሆን አልፎ ቋሚ የአካባቢ በሽታ ሊሆን ይችላል። እንደዛ ከሆነም ቫይረሱ በአፍሪቃ ብቻ ሳይሆን በመላ ዓለም ሊዛመት ይችላል ሲል ዘ ጓርዲያን ጋዜጣ ዘግቧል። አድማጮች፣ የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን። አድማጮች የምሽቱ ስርጭታችን እዚህ ላይ ያበቃ። ከምሽቱ 3 ሰዓት ላይ በአጭር ሞገድ በ25ና በ31 ሜትር ባንዶች እንዲሁም በናይል ሳት በሚተላለፈው ስርጭት እንደ ገና እንገናኛለን። ፕሮግራሙን የመራልን ሀይሉ ታምራት ነው። በነገው ፕሮግራማችን እስክንገናኝ በደህና ቆዩ ነው። But what I Yeah ቶታል የመስመር ዳኞቹ እና የመሀል ዳኛው ቦታ ቦታቸውን ይዘው ጨዋታውን ለማስጀመር እየተዘጋጁ ነው። ተጫዋቾቹ ቦታ ቦታቸውን ይዘዋል። ተመልካቹ ለሁለቱ ቡድኖች ወገናዊ ድጋፉን በማሳየት ላይ ነው። ጨዋታው ሊጀመር ነው። ተጀመረ! Oh, oh,